ኦሮሚያ ክልል ውስጥ ከሚንቀሳቀሱ ፓርቲዎች ጋር አብሮ ለመስራት የገባውን ቃል አክብሮ እየተንቀሳቀሰ መሆኑን የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታወቀ። ከፓርቲዎቹ ጋር በተለያየ ደረጃ በጋራ ለመስራት ስምምነት ላይ መድረሱን የኦዴፓ የሕዝብ ግንኙነት ኃላፊ አቶ ታይ ደንዳ ተናግረዋል። ሙክታር ጀማል ዝርዝሩን ይዟል። የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ህዝቡን ከችግር ለማውጣትና የህዝቡን ሰላም ለማረጋገጥ ተመሳሳይ አጀንዳ ካላቸው ድርጅቶች ጋር በቅንጅትም ሆነ በትብብር አብሮ እየሰራ መሆኑን ዛሬ በጽህፈት ቤቱ በሰጠው መግለጫ አስታውቋል። የኦሮሞ ዲሞክራሲያዊ ፓርቲ ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ ታዬ ደንዳ እንደገለጹት ኦዴፓ ሀገሪቷ ያለችበትን የለውጥ ሂደት ለማሻገር የፖለቲካ ምህዳሩን በማስፋት የተለያዩ ከውጭ የነበሩ ፖለቲካ ድርጅቶች ወደ ሀገር ገብተው በሰላም እንዲንቀሳቀሱ ምህዳሩን ማስፋቱንና ከብዙሃኑ ጋር የመስማማት ሁኔታ ላይ ተደርሶ በጀኔራል ከማል ገልቹ የሚመራው የኦሮሞ ብሔራዊ ፓርቲና በአቶ አባነጋ ጃራ የሚመራው በኦሮሞ ነጻነት ግንባር አንድነት መካከል መግባባት ላይ ተደርሶ በቅርብ ለመውጣት ዝግጁ ነን ብሏል። ከዚህ ቀደም በአቶ ሌንጮ ለታ ከሚመራው የኦሮሞ ዲሞክራሲያዊ ግንባር ጋር የተደረገ ስምምነትን በተመለከተ የደረሱበትን ደረጃ አቶ ታዬ ለመገናኛ ብዙሃን ገልጸዋል። የቴክኒክ ኮሚቴ አቋቁመን አሁን መርጀሩን ቅልቅሉ የምናጠናቀቅበት ደረጃ ላይ ነው ያለ ነው። ከዚህም ባሻገር ሌሎች ፓርቲዎች በቅርቡ የመግባቢያ ሰነድ እየተፈራረምን የሚታዩት ይኖራል ማለት ነው። በአጠቃላይ በክልላችን ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር በሰላም ህግን እና ህግን መሰረት በማድረግ በመግባባት አብረን እየሰራን ነው። አቶ ታዬ በሀገር ግንባታ ሂደት ላይ ከብዙ ድርጅቶች ጋር የኦሮሞ ዲሞክራሲያዊ ፓርቲ መግባባቱን ገልጸው በአምስት ዋና ዋና ነጥቦች የህግ የበላይነትን ማስጠበቅ፣ የዲሞክራሲ ሂደትን መገንባት፣ ነጻ የሆኑ ተቋማትን ማቋቋም፣ የሀገሪቷን ምጣኔ ሀብት እንዲያንሰራራ ማድረግና ችግር ውስጥ የገባውን የማህበራዊ ሁኔታ በተለይ የትምህርት ጥራት ላይ አብሮ ለመስራት ከግንዛቤ ተደርሶ እንደነበረ አስታውቋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።